ፍራንክፈርት ከተማ በሚገኘው የወጣቶች ማዕከል ሀውስ ዴር ዩጉንድ ዶክተር ልዑል አስፋውሰን አስራተ ካሳ፣ ታዋቂው የምጣኔ ሀብት ተንታኝ ዶክተር ጸጋዬ ደግነ፣ የቀድሞው የኢትዮጵያ ዲፕሎማት አቶ ሺባባው በላይ እንዲሁም በሀገራቸው ለውጥ እንዲመጣ ከፍተኛ ትግል ማድረጋቸው የሚነገርላቸው አቶ ዮሐንስ ባይህ በጀርመን የኢትዮጵያውያን ውይይትና ትብብር መድረክ የተዘጋጀላቸው የምስጋናና የእውቅና ሽልማት ተበርክቶላቸዋል። የትብብር መድረኩ አመራሮች ይህ አይነቱ የእውቅና አሰጣጥ ዝግጅት እያንዳንዱ ዜጋ በተለይም ወጣቱ ትውልድ ለሀገሩ ጠንክሮ እንዲሰራ በእጅጉ ያነቃቃል ሲሉ ገልጸውልናል። ሆን በሰና ናጋው ባላለሁኝ እንግዲህ ለሀገር ውለታ የዋሉ ሰዎችን ለሀገራቸው ብዙ ስራዎች የሰሩ ሰዎችን ማመስገን፣ ቀሪውም ትውልድ የነሱን አሪያ ተከትሎ ለሀገሩ በጎ ነገር እንዲሰራም፣ ሁለተኛም ደግሞ በሕይወታቸው ዘመን የሰሩ ሰዎች ብዙ ጊዜ ካለፉ በኋላ ነው ስማቸው የሚነሳውና፣ በሕይወት እያሉ የነሱን በጎ ስራ አንስቶ ማመስገን ለነሱም ትልቅ ክብር የሚሰጥ ስለሆነ ያንን በተመለከተ ይህንን ዝግጅት ያዘጋጀ ነው። የቀድሞ የንጉሳዊው ዘውድ አስተዳደር ምክር ቤት ፕሬዚዳንት ልዑል ራስ አስራተ ካሳ ልጅ የሆኑት ዶክተር ሉል አስፋውሰን ብዛት ያላቸው ትንተናዎቻቸው እና ጽሑፎቻቸው በጀርመን ዕለታዊ ጋዜጦች በታዋቂ መጽሔቶች የቴሌቪዥንና እንደ ዶይቼ ቬለ ባሉ የራዲዮ ጣቢያዎች ጭምር ቀርበዋል። ኦርቢስ ኤትዮፒከስ በሚል ስያሜ በመሰረቱት በኢትዮጵያ ባህል ታሪክና ጥንታዊ ቅርሶች ጥበቃ ላይ ያተኮረ ግብረሰናይ ድርጅታቸውና በአፍሪካ አህጉር በተደጋጋሚ የሚከሰቱ የሃይማኖት ግጭቶችን ለመፍታት እንዲረዳ ባቋቋሙት ፓክተም አፍሪካንም በተሰኘው ድርጅታቸው እንዲሁም ሌሎቹ መድረኮች የኢትዮጵያና የአፍሪካውያን ችግሮች እንዲፈቱና የታፈኑ ድምፆች እንዲሰሙ ለዓለም አስተጋብተዋል። በዚህም የህይወት ዘመን የላቀ አስተዋጽቸው የፌዴራል ጀርመን መንግስት የላቀ አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን የክብር እውቅናና ከኢኮኖሚና ልማት ትብብር ሚኒስቴርም የዋልተር ሺሊ ሽልማት በተጨማሪ ከሌሎች ዓለም አቀፍ የጀርመን ተቋማት አያሌ የምስጋና ሽልማቶች ተበርክተውላቸዋል። በዛሬው ዕለት ደግሞ የትብብር መድረኩ የእውቅናና የምስጋና ሽልማት በመላው ኢትዮጵያውያን ስም ተሰጥቷቸዋል። ስሜታቸውን እንዲህ ነበር የገለጹልን። ለዛ ለተሸላሚው ብቻ ሳይሆን ሌላውንም ሰው እንዲያበረታታ ነው ዋናው ነው ኢትዮጵያዊነትን ለመጠበቅ የኢትዮጵያን ሁኔታ ለማሻሻል ለሚደረጉት ነገሮች ሁሉ ወጣቶች እንዲነቁ ያንን መንገድ ይዘው እንዲሄዱ ማበረቻቻ፣ እንደዛ ነው ማየው። የፌዴራል ጀርመን መንግስት በተለያየ የእውቀት ዘርፎች በበጎ አድራጎት መስክ ላቅ አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን ፈርዲንስ ክሮይትስ አምባ እንደ የተሰኘው የክብር ኒሻን ተሸላሚው ትውልደ ኢትዮጵያዊ የምጣኔ ሀብትና አስተዳደር ባለሙያው ዶክተር ጸጋይ ደግነህም ሌላው የትብብር መድረኩ የእውቅናና ምስጋና ሽልማት ያበረከተላቸው ታዋቂ ባለሙያ ናቸው። ዶክተር ጸጋይ በጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይን ማይር የተፈረመ የእውቅና የምስክር ወረቀትም ተቀብለዋል። ይሄ የእኔ እውቅና ማለት የሌሎችም ኢትዮጵያኖች እውቅና ነው። የእነሱም መንገድ ነው የሚያንጸባርቀው። እኔ አጋጣሚውን አግኝቼ እዚህ ደረጃ በመድረሴ ነው እንጂ የሁሉም መንገድ ይህንን ነው እና የበለጠ እንድነሳሳ የበለጠ እንድሰራ በተለይም የተከበሩ ወንድሞቼና እህቶቼን የሰጡኝን ማበረታታት እንደ ነዳጅ ልጠቀምበት እንደምችል ነው። እግዜር ያክብርልኝ። የባህር ዳር ፖሊቴክኒክ ኢንስቲትዩት ዲን የነበሩትና እና በቀድሞ ወታደራዊ አስተዳደር በምስራቅ አውሮፓ ሀገራት ዲፕሎማት በመሆን ያገለገሉት ወታደራዊው አገዛዝ ከስልጣን ከተወገደ በኋላም በተቃውሞ የፖለቲካ እንቅስቃሴ የኢትዮጵያ መድህን ፓርቲ ተቀዳሚ ምክትል ሊቀመንበር በመሆን ተሳትፎ ያበረከቱት አቶ ሺባባው በላይ፣ እንዲሁም የቀድሞ የኢትዮጵያ ዴሞክራሲያ ህብረት ፓርቲ አመራርና በዲያስፖራ የፖለቲካ የለውጥ ትግል የላቀ አስተዋጽኦ ማበረከ ታቸው የሚወሳው አቶ ዮሐንስ ባይህም ሽልማት ተበርክቶላቸዋል። ለዶይቼ ቬለ ለተጠናቀረው ዘገባ እንዳልካቸው ፈቃደ ከፍራንክፈርት